ዘነበ የተባሉ የፌስቡክ ተጠቃሚ ከ16 ሚኒስትሮች ህወሀት ያገኘው ሕጻናትን የማጫወት ሚኒስትርነት ነው ሲሉ ተክላይ ገብሮ የተባሉት ደግሞ ታዲያ ሞተሩ የታለ በማለት ይጠይቃሉ። ጠቅላይ ሚኒስትሩ ከዚህ ቀደም ለትግራይ ህዝብ ያደረጉትን ንግግር በማስታወስ ከዚህ ርዕስ አንወጣ። ርብቃ የተባሉት ጸሐፊ ህወሀት ስልጣን ይዞ ለትግራይ ህዝብ ምን ፈየደ? ባለስልጣናቱ ጊዜያቸውን ያሳለፉት ዘረፋ ላይ ነው በማለት ይተቻሉም። በማህበራዊ መገናኛ ዘዴዎች ትኩረት ከሳበው ሌላው ጉዳይ የእነ አቶ ሲራጅ ፈጌሳና አቶ ሽፈራው ሽጉጤ ስልጣን መቀያየር ነው። የወጣቶች ትግል መድረክ በሚል ስም የወጣው ጽሁፍ ሽፈራው ሽጉጤና ሲራጅ ፈጌሳ ከየነበሩበት ኃላፊነት መነሳታቸው አልተዋጥልኝም። ምሁራንን ያገለለና ለጠቅላይ ሚኒስትሩ ታዛዥነት መሰረት ያደረገ ሹመት ነው ሲል ተቃውሞም ገልጸዋል። በዚሁ ተመሳሳይ ርዕስ እያስቤት ተስፋ የተባሉ ጸሐፊ እና አቶ ሽፈራው ሽጉጤ፣ ተሾመ ቶጋ፣ ሲራጅ ፈጌሳ እና የመሳሰሉት የደሂደን ሰዎች ጠቅላይ ሚኒስትሩ አዝሮ እንዲጥልላቸው የሚጠብቅ ሰው ካለ የፖለቲካ ሴራ በቅጡ ያልተረዳ ሰው ነው። ዶክተር አብይ የደሂደን ድጋፍ የሚፈልግ ከሆነ ከዚህ ውጭ ሊያደርግ የሚችለው ነገር አልነበረም። ለረጅም ጊዜ ህወሀት ስሸነግለው ነበረው። ለኢትዮጵያ ሶማሌ ዲሞክራሲያዊ ፓርቲም ዶክተር አብይ የተሻለ ተጨባጭ ነገር ሰርቷል። ይህ ፖለቲካ ነው ብለዋል። በየማህበራዊ ድረገጾቹ ሰዎች ከየራሳቸው አተያይ እየተነሱ ሽመቱን በአጠቃላይ ሲነቅፉና ሲደግፉ ተስተውሏል። ግርማ ጎሳዬ የተባለው ጸሐፊ እገሌ ከዚህ ሃይማኖት እገሌ ደግሞ ከዚህ ብሔር አለመባሉ ደስ ብሎኛል ሲል ጽፏል። ጠርጣራው የተባሉ ሌላው የፌስቡክ ተጠቃሚ በሽመቱ ላይ ጥርጣሬ ያደረባቸው ይመስላሉ። እንኳን ስር ነቀል ለውጥ ጥገናዊ ለውጥ ለማምጣትም የሚያስችል አወቃቀር አይደለም ብለዋል።